የተከበራችሁ ምዕመናን፣ በቅድሚያ እንኳን ሁሉን ቻይ አምላክ ሕያው እግዚአብሔር ለብርሃነ ጥምቀቱ በሰላም እንኳን አደረሳችሁ አደረሰን እያልኩ በእግዚአብሔር ስም እንደምሰነበታችሁ፣ አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። የቸርነት አምላክ እግዚአብሔር መንፈስ ቅዱስ አሁንም በቸርነቱ በመካከላችን ተገኝቶ ጉባኤያችን በመባረክ እሱ ራሱ እንዲያስተምረን የጨለመውን አይምሮ እንዲያበራልን የረከሰውን ሕይወታችንን በኃጢአት እንዲቀድስልን፣ ስንመለስ በበረከት እንዲመልሰን ቅዱስ ፈቃዱ ይሁንልን። ዛሬ እንግዲህ በተደጋጋሚ በመዝሙሩም ሲዘመር እንደሰማችሁት፣ መዘምራኑም እንደነገሩን ጌታ ስለኛ በዮርዳኖስ የተጠመቀበትን ዕለት የምናስብበት እሑድ ነው ዛሬ። በእርግጥ ሰኞ ነው የሚከበረው፣ በሀገራችን ማለት ሰኞ ቀን ነው። ግን በዚያ ሀገር እንደተለመደው የሰኞውን ወደ እሑድ የአረቡን የቅዳሜውን ወደ እሑድ ያው እንግዲህ መውሰድ ስላለብን ነው እና ሆኖም እሑድም ሆነ ሰኞ ዋናው ማሰባችን ነው። እንዲያውም የአዲስ ኪዳን በዓላት አብዛኞቹ በቀናቸው አይደለም የሚከበሩት ለምዕመናን እንዲያመቹ እንደሚያመቹ ለምዕመናን እንዴት ነው ያመቻሉ? አያመቹም? እየተባለ ነው። በቤተ ክርስቲያን ነው የተወሰነው። ለምሳሌ ቃና ዘገሊላ ነገ የምናከብረው ድርጊቱ ተአምሮ የተፈጸመው የካቲት የካቲት ስንት ባለች፣ የካቲት 23 ቀን ነው። ግን አባቶቻችን የካቲት 23 ተአምር፣ የውሃ በዓል ከውሃ ብለው ማለት ያ የሚታሰበው የቃና ዘገሊላን ውሃውን ወይን ያደረገበትን የታምር ቀን ማሰቢያ ስለሆነ ወደዚህ ወደ ጥምቀት አምጥተው አባቶቻችን ጥር አስራ ሁለት አንድ ላይ ታስቦ እንዲውል አደረጉ። አብዛኞቹ በዓላት እንደዚህ ናቸው። አባቶቻችን በቀኖና እንደሚመቸን አድርገው ያስቀመጡልን ነው እና ደግሞ እኛም እሁድን ብናከብር ዋናው ማሰባችን ስለሆነ እግዚአብሔር ማሰባችንን ድካማችንን ይቀበላል ለማለት ነው። ያው ነው ለማለት ነው እና ጌታ ዛሬ ስለእኛ የተጠመቀበትን እለት የምናስብበት ነው። በድጋሚ ጌታ የተጠመቀው ማን በተባለ ወንዝ ነው? ዮርዳኖስ። ጌታ ዮርዳኖስ ሄዶ የተጠመቀው ምን ሰዓት ነበር? ሰዓቱ ምን ነበር? መንፈቀሌሊት። ጥሩ? ከየት ተነስቶ ነው ወደ ዮርዳኖስ የሄደው? ጌታ በዮርዳኖስ አካባቢ ነው ይኖር የነበረው ወይስ ከምንድን ነው? ከምን ተነስቶ ወደ ዮርዳኖስ ሄዶ ነው ዮርዳኖስ በመንፈቀ ሌሊት የተጠመቀው? እስራኤል ውስጥ ገሊላ ከተባለች አውራጃ ወይም ገሊላ ከተባለ አውራጃ ወደ ዮርዳኖስ ወንዝ ከፍተኛ ጉዞ ተጉዞ እዚያው በማደር ጌታ ሌሊት ተጠመቀ እና እሱ ሲጠመቅ ሰማያት ተከፈቱ፣ መንፈስ ቅዱስ በርግብ አምሳል ወረደ አብ በሰማይ ሆነው፣ የምወደው ልጅ እሱ ነው፣ እሱን ስሙት። እናንተ የምትድኑበት፣ አለም የሚድንበት፣ ደስ የምትሰኝበት እሱ ነው ብሎ አብ ተናገረ። መልካም። ጌታ ወደ ዮርዳኖስ ወንዝ እንቅፋት ተመቶ ብዙ መንገድ ተጉዞ ከመሄድ ይልቅ ለምንድን ነው ያጠመቀውን ዮሐንስን ወደ ኔና እና ገሊላ መጠተህ አጥምቀኛ አላለው? ለምንድን ነው? ምክንያቱም ምንም ስለኛ ተዋርዶ ሰው ቢሆንም የሰማይና የምድር ጌታ ንጉሰ ነገስት ነው። እሱ አምላክ ነው። መለኮት ነው እና በሰው እጅ መጠመቁ በዮሐንስ እጅ መጠመቁ አይደንቅም። ነገር ግን ለምንድን ነው ዮሐንስ ከዮርዳኖስ ወይም ዮሐንስ ከነበረበት ቦታ ጌታ ወደ አለበት ወደ ገሊላ ሄዶ እዚያው አካባቢ ባሉት ወንዞች ውስጥ ጌታን በማጥመቅ ፈንታ ለምንድን ነው ጌታ ዮሐንስ ወደ አለበት የሄደው? ለምን ይመስላችኋል? መጽሐፍ ያነበባችሁ በቤተ ክርስቲያናችን ስለ ጥምቀት ከተጻፈው መጽሐፍ ያነበባችሁ ሰዎች ለምንድን ነው ጌታ ከገሊላ አውራጃ ብዙ መንገድ ተጉዞ ወደ ዮርዳኖስ በመሄድ በዮሐንስ እጅ የተጠመቀው? ማለት ወደ ዮርዳኖስ ጌታ ሄደው፣ ለምንድን ነው ዮሐንስ መምጣት ይገባው ወደ ጌታ? በጣም ጥሩ ዮሐንስ እኔው ለመልሰው ዮሐንስ ወደ ጌታ ቢሄድ ኖሮ ዮሐንስ ወደ ጌታ ቢሄድ ኖሮ ጌታ ወደ ዮሐንስ ራሱን ዝቅ አድርጎ ባሄድ ኖሮ ዛሬ በዚህ ምድር ያሉ ባለ ስልጣኖች እቤታችን ድረስ መጣታችሁ፣ ከአካባቢያችን መጣታችሁ አጥምቁን ባሉ ነበር። ምክንያቱም ምሳሌ የሆናቸው ሆኗቸዋል እና እሱ ነገር ግን በጥምቀት ገላትያ 3 ላይ እንደሚናገረው የእግዚአብሔር ልጆች የሆኑ ሁሉ አንድ አካል ናቸው። እግዚአብሔር በሕዝብ መካከል እንዲሰሩ ቢጠራቸውም ቢመርጣቸውም በመለኮታዊ ክብር በእግዚአብሔር ዓይን እኩል ናቸው እነዚያ ሰዎች። ስለዚህ መበላለጥ ኖሮ ክብር ያላቸው ስልጣን ያላቸው ሰዎች፣ ነገስታቱ ወደዚህ ወደ እኛ መጠታችሁ አጥምቁን እንዳይሉ ጌታ አረአ ያለመሆን ካህኑ ወዳለበት ሄዶ ተጠመቀ። ዛሬ ይኸው ሰዎች ሁሉ የነገሥታት ልጆችም ቢሆኑ የፕሬዝዳንት ልጆችም ቢሆኑ የማንኛቸውም ባለስልጣን ልጆች ወይም ደግሞ የቢሊዮነሮች፣ የሚሊዮነሮች የሀብታም ልጆች ቢሆኑ ያው እንደ ማንኛዋም እንደ ታናሻዋ ደሃ ቤተክርስቲያን እንደምትጠመቀው እኩል መጥተው ቤተክርስቲያን ይጠመቃሉ። ይሄን የአንድነትና ይሄን የእግዚአብሔር ዓይኖች የሰው ልጆች እኩል የማየታቸውን ምስጢር የፈጸመልን በስህተናው ስለሆነ ይሄን ያደረገ አምላክ ክብር ምስጋና ለሱ ይሁን እና ለዚህ ነው ስንጠየቅ መልሱ ይሄ ነው ወደ ጌታ ወደ ገሊላ ማለት ወደ ዮርዳኖስ ወንዝ ወደ ዮሐንስ ሄዶ የተጠመቀበት ምክንያት ሰዎች ሁሉ ወደ ቤተ ክርስቲያን ሄደው እንዲጠመቁ ወደዚህ መጣታቸው አጥምቁን ከስልጣናቸው ከክብራቸው ከአብታቸው የተነሳ መጣታቸው አጥምቁን እንዳይሉ ነው። አንድ ሌላው ዛሬ በሀገራችን በአይነ ህሊና እንደምናየው ሁሉ ታቦታቱ ወደየወንዙ ወርደው አድረው ነው አሁን አሁን በመምጣት ላይ ናቸው። ገብተዋል እንዴ? ያም ሆነ ግድ የለም። ታቦታቱ ታወታቱ ወደ ወንዝ ወርደው ያድራሉ። ድንኳን ተጥሎ ወደ ወንዝ ወርደው ስብሐተ እግዚአብሔር ማህሌቱ፣ ቅዳሴ ሁሉ እዚያው ጌታ በጥምቀት ዕለት ስለኛ ያደረገው የሚታሰብበት ታሪክ በግዕዙ በያሬዳዊ ዜማ በሆነ ሁሉ የሚታሰበው በዚያው በወንዙ ዳር ነው። ለምንድን ነው የአገራችን ታቦታት ከነበሩበት ከመንበራቸው ወጥተው ወደ ወንዝ ሄደው አድረው የሚመለሱት ለምንድን ነው? ይሄንም ማወቅ ይኖርብናል። ምክንያቱም ሰው ቢጠይቀን መመለስ አለብን። ፈረንጅ ሁሉ የለው ባለም ያለው በጣም ደስ ሊለን የሚገባው ይህ አይነት ጸጋ እግዚአብሔር ግን እኛ አለን ለምንድን ነው? ታቦታቱ ከመንበራቸው ወጥተው ብዙ ተጉዘው ወንዝ አጠገብ አድረው የሚመለሱት፣ እዚያ ሄደው የሚያድሩት ለምንድን ነው?

ጌታ ከገሊላ አውራጃ ብዙ እንቅፋት ተመትቶ ብዙ ደክሞ የወርዳኖስ ወንዝ ድረስ ሄዶ አድሮ ተጠምቆ የተመለሰበትን ያን የአምላክ አምላክ ፍህትና ለማሰብ ነው። ተመልከቱ፣ ታቦታቱ ከመንበራቸው ወጥተው ሄደው ወንዝ አጠገብ የሚያድሩበት ጌታ ከነበረበት ከመንበሩ ከገሊላ አውራጃ ተጉዞ ሩቅ መንገድ ተጉዞ ሄዶ የወርዳኖስ ወንዝ አድሮ ባህሩንም ባርኮ ተጠምቆ የተመለሰበትን ዕለት ለማሰብ በቃል ብቻ ሳይሆን በተግባር ተርጉመው እንዲህ ነበር ብለው ለልጆቻቸው ለማሳየት ነው። ይህን ማድረግ ደግሞ እንዲሁ ሳይሆን በረከትነትም አለው። ሁልጊዜ ለእሱ መታሰቢያነት መዳን የምናደርገው እንቅስቃሴ ሁሉ ጸጋና በረከት አለው። ይሄ ነው። ሌላው ጌታ በሰላሳ አመቱ የተጠመቀው ወይም ጌታ ለምንድን ነው የተጠመቀው? ኃጢአት ኖሮበት ነው? የሚያገኘው ነገር አለበት? ጥምቀት ጌታ የተጠመቀው ለምንድን ነው? እግዚአብሔር ይጠብቅ። ለእኛ ወይም ደግሞ ለእኛ ጥምቀት አረአያና ምሳሌነቱን ለማሳየት ነው። ጥሩ፣ የጌታ በዮርዳኖስ መጠመቅ ለእኛ ጥምቀት አረአያ ለመሆን ምሳሌ ለመሆን ሰርቶ ለማሳየት ነው። ነገር ግን እኛ የምንጠመቀው ለምንድን ነው? እኛ የምንጠመቀው ለምንድን ነው? እኛ የምንጠመቀው ሁለተኛ ለመወለድ ነው። እኛ የምንጠመቀው መጽሐፍ ቅዱስ እንደሚነግረን ሁለተኛ ከእግዚአብሔር ለመወለድ በውርስ ከሚመጣ ኃጢአት ለመገላገል፣ ጸጋ መንፈስ ቅዱስን እንደ ቸርነቱ ለማግኘት የሱ መቅደስ የሱ ማደሪያ የሱ ታቦት የሱ ጽላት የሱ መንበር ለመሆን ባጭሩ የእኛ ጥምቀት ሁለተኛ ከእግዚአብሔር እንድንወለድ ነው የመጀመሪያው ልደት ከእናታችን ነው ሁለተኛ ደግሞ ከእግዚአብሔር የምንወለደው ስንጠመቅ ነው በክርስቶስ አምነን ስንጠመቅ በጣም ጥሩ እንግዲህ እንደዚህ ከሆነ እኛ በህፃን ነው የክርስቲያን ልጆች በልጅነታችን ነው የምንጠመቀው ጌታ ግን በሰላሳ ዓመቱ ነው የተጠመቀው ጌታ እንደኛ በልጅነታችን ያል እንደኛ በልጅነታችን እንደምንጠመቅ ለምንድነው በልጅነቱ ያልተጠመቀው? ጌታ በሰላሳ ዓመቱ ለምን ተጠመቀ? በሰላሳ ዓመቱ ለምን ተጠመቀ? በጣም ጥሩ። አራያ ለህዝብ አራያ መሆን የሚገባው ሰው ለህዝብ ምሳሌ መሆን የሚገባው ሰው ሙሉ ሰው መሆን አለበት። ከዚህም ጋር ደግሞ ከሱ በፊት እንደዚህ አይነቱን አምላካዊ ጸጋ ሊገልጥ የሚችል ማንም አልነበረ። ይሄን ነገር መግለጥ የሚችል እሱ ብቻ ነበረ። ስለዚህ እሱ ደግሞ አራያነትና ምሳሌነቱን ለእኛ ለማሳየት ሙሉ ሰው መሆን አለበት። መጽሐፍት እንደሚሉ ሙሉ ሰው ሰላሳ አመት ሰላሳ አመት ሲሆነው ነው በእንትን ማለት ለሌላው አራያ ለመሆን ህዝብን ለመብራት ሰላሳ አመት የሆነው ነው። በቤተ ክርስቲያናችን ና ሰላሳ በሰላሳ ዓመቱ የተጠመቀው እሱ ለህዝቡ ወይም ለዓለም ወይም ለኛ አራአ ያለ መሆን ከዚያ በፊት ቢጠመቅ ማን ይከተለዋል? ከዚያ በፊት ብዙ ስራዎችን ሰርተዋል፣ የአምላክነት ስራዎችን ሰርተዋል። ግን ማንም የተቀበለው የለም። እንደ አንድ ተራ ሰው ነው፣ እንዳንድ አንድ ተራ ህፃን የሚታይ ነበረ። ያን ጊዜ ግን በሰላሳ ዓመቱ ሲጠመቅ ሰማያት ተከፈቱ። አብ ተናገረ ስለሱ የምወደው ልጅ ነው አለ። መንፈስ ቅዱስ በርግባም ሳልወረደ ታምር አታዩ። ከዚያ በኋላ ሳይውል ሳያድር በቀጥታ ወጥቶ ወደ ቆሮንቶስ በረሃ ተራራ ሄዶ ጾሙን ጀመረ እስከ አርባ ቀን ድረስ። ከአርባ ቀን በኋላ ዲያብሎስን በለበሰው ስጋ ሲፈትነው ዲያብሎስን ድል አድርጎ ተመለሰ። ማስተማሩን ጀመረ። ማድረግ የሚገባንን ነገር ሁሉ አሁንም በመቀጠል አድርጎና ሰርቶ አሳየ። በቀራኒው ስለ እኛ ራሱን ሰዋ። በእሱ ደም እንያዳል ተቀበረ። በሶስተኛው ቀን ተነሳ፣ በክብር አረገ። አሁን በኪሩቤል የተቀመጠ ከአብ ከመንፈስ ቅዱስ ጋር በመለኮት እኩልነት ያለ አምላክ ነው። አሁንም ከኛ ጋራ ነው። ዳግም ግን ዓለምን ለማሳለፍ ይመጣል፣ በደመና ይገለጣል። እና አምላካችን በሰላሳ አመቱ የተጠመቀበት ምክንያት ለኛ አራያና ምሳሌ ለመሆን ነው። ሆኖም አንዳንድ ሰዎች ምን የሚሉ ተነስተዋል። አሁን ቅርብ ጊዜ ከሉተር በኋላ የተነሱ ሰዎች ናቸው። ሉተር እንኳን እንዲያውም እሱ የህፃንነት የልጅነትን ጥምቀት አልተቃወምም። ከሱ በኋላ የተነሱቱ ግን ያው እሱን ደሞ ነቅፈው የራሳቸው እንግዲህ ቤተክርስቲያን ለማስፋፋት ይሁን ምን እንደሆነ እግዚአብሔር ይወቀው እንግዲህ አንድ ሰው መጠመቅ ያለበት ካደገ በኋላ ነው፣ ምክንያቱም ጌታ ካደገ በኋላ ነው የተጠመቀውና ብለው አሁን እንግዲህ ሰው ካደገ በኋላ ነው ተምሮ አምኖ መርጦ መጠመቅ ያለበት የሚሉ አሁን በአለም እየበዙ ሄደዋል። ነገር ግን እንደዚህ አይደለም። እንደ ጌታ እንሆን ከተባለ ሰዎች ጌታ በሰላሳ አመቱ ነውና የተጠመቀው እኛም በሰላሳ አመታችን እንደሱ መጠመቅ አለብን የሚል ነገር ከመጣ ጌታ በሰላሳ ሦስት ማለት በሰላሳ አመት ከሦስት ወር ነውና ወይም ደግሞ በእዚያው በተጠመቀ በሰላሳ ሦስት ነው እንጂ በሰላሳ ሦስት ከምናምን ከተጠመቀ በኋላ በመስቀል ላይ ውሏል፣ ሞተዋል። እንደሱ ደግሞ መሰቀል ሊኖርባቸው ነው። ምክንያቱም ልክ እንደ ጌታ መሆን አለብን ካል በሰላሳ አመት ከተጠመቁ እነዚህ ሰዎች ደግሞ ሦስት አመት ከሦስት ወይም ከአራት ወር ቆይተው ደግሞ እንደሱ መስቀል ላይ መውጣት ሊኖርባቸው ነው። እንደዚያ መሆን የለበትም። ዞሮ ዞሮ እኛ በልጅነታችን በህፃንነታችን ለምን እንደምንጠመቅ በሚቀጥለው ሳምንት እንማራለን። ሁላችሁም ተዘጋጅታችሁ። ምክንያቱም ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል እና ለመጠመቅ ማመን ያስፈልጋል፣ ማደግ ያስፈልጋል፣ መማር ያስፈልጋል የሚሉ እየበዙ በመሄዳቸው አሁን ብዙዎች ወገኖቻችን እንደገና እየተከለሱ ነው፣ እንደገና እየተጠመቁ ነው እና ያን በተመለከተ የዛሬ ሳምንት እንማራለን። እንግዲህ ወደኋላ ኋላ ዘግይታችሁ ለመጣችሁ ወንጌሉን ላነበው የዮሐንስ ወንጌል ምዕራፍ 3 ማለት ይቅርታ የማቴዎስ ወንጌል የማቴዎስ ወንጌል ምዕራፍ 3 ቁጥር አስራ ሦስት ጀምሮ ባጭሩ አነባለሁ። የማቴዎስ ወንጌል ምዕራፍ 3 ቁጥር አስራ ሦስት በቅዳሴው ጊዜ የተነበበው ይሄ ነው፣ ዘግይታችሁ ለመጣችሁ። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደኔ ትመጣለህን? ብሎ ይከለክለው ነበር። ኢየሱስም መልሶ ተው፣ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። መልካም ስራን፣ ራስን ዝቅ ማድረግን፣ መልካም ምሳሌነትን መፈጸም ይገባናል ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምጽ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። እና ጌታ በተጠመቀ ጊዜ ሰማያት ተከፈቱ፣ መንፈስ ቅዱስ በርግብ አምሳል ወረደ። መንፈስ ቅዱስ በርግብ አምሳል የወረደበት ምክንያት ወንጌል እንደሚለን መንፈስ ቅዱስ ሰላም በመሆኑ እና ጌታ ራሱን ዝቅ ባደረገ ጊዜ ሰማያት ተከፈቱ። ዛሬ ከዚህ የምንማረው በአለም ባለም ያሉ ሀያላን ማለትም ጠበብት ሊሆኑ ይችላሉ። በእውቀት ያደጉ የእውቀት ሀብታሞች፣ የገንዘብ ሀብታሞች ሊሆኑ ይችላሉ። የስልጣን ሀብታሞች ሊሆኑ ይችላሉ። የጉልበት ሀብታሞች ሊሆኑ ይችላሉ። የወገን ሀብታሞች ሊሆኑ ይችላሉ። የመልካም ነገር ሁሉ ሀብታሞች ሊሆኑ ይችላሉ። እነዚህ ሰዎች እንደ ጌታ ራሳቸውን ዝቅ ቢያደርጉ ራቁታቸውን ቢሆኑ ጌታ እኮ ራቁትን ሆነ። ምድርን በአረንጓዴ ያለመለመሱ ምድርን በአበቦች ያስጌጠሱ እኔና እናንተን በየአይነቱ በልብስ ያጎናጠፈን እሱ፣ ፍጥረታትን ሁሉ የሚለብሱትን በቸርነቱ እንደየስጦታቸው እንደየተፈጥሮታቸው ያስቸው የሰጠሱ፣ ደግሞም እሱ በመለኮትነቱ ራሱን በራሱ ሸፍኖ የሚኖር ግርማ መለኮት፣ እሱ ስለ እኛ በለበሰው ስጋ ራቆትም ታየ። ስለኛ በለበሰው ስጋ በዮርዳኖስ ራቁትን ቆመ። ምንም አልነበረም፣ በሰውነቱ ራቁትን ነበረ። ተመልከቱ። የልብስ ራቁትነት ቀላል ነው። ማንም ራቁትን ሊሆን ይችላል። እንዲያውም በፈረንጆ ሀገር ያምራል። በዚህ በሳመራው አሁን ሁሉም ራቁትን እንደሚሉ፣ ባለስልጣንም ቢሆን ሁሉም ቢሆን እንደጌጥ ነው የሚያዩት። ማንም ሊሆን ይችላል። ስራም ሲሰራ ኤክሰርሳይዝም ሲያደርግ ቀላል ነው የልብስ ራቁትነት ዋናው ትልቁ ክርስቲያናዊ የጥበብ ራቁትነት ከእግዚአብሔር የተሰጠን እውቀት ወይም እውቀትን ለእግዚአብሔር ሀብትን የተሰጠ ሀብትን ለእግዚአብሔር የተሰጠ ስልጣንን ለእግዚአብሔር የተሰጠ የወገንን ብዛት ለእግዚአብሔር የተሰጠ ውበትን ከእግዚአብሔር ለእግዚአብሔር የተሰጠ መልካም ነገርን ሁሉ ለእግዚአብሔር በመስጠት ራቁቴን ነኝ ይሄ ሁሉ ከአንተ ነው ከኔ ያመጣሁት ምንም የለኝም። ከእናቴ ማህፀን እዩብ እንደተናገረ ራቁቴን ነው የተወለድኩ። ስለዚህ በእውቀቴም አንተ ክበርበት፣ በሀብቴም አንተ ክበርበት፣ በጉልበቴም አንተ ክበርበት፣ በስልጣኔም ብዛት አንተ ክበርበት፣ በሆነው ነገር ሁሉ አንተ ክበርበት ሊሉ እንዲገባቸው ነው። የዓለም ሃያላን ጌታ ራቁቱን በዮርዳኖስ ራሱን ባዶ አድርጎ ያለው እና ደግሞ በዛን ሰዓት ነው ተመልከቱ በዛን ሰዓት ነው ጸጋ እግዚአብሔር የሚፈሰው። በዛን ሰዓት ነው በእግዚአብሔርና በሰው መካከል ያለው መጋረጃ የሚቀደደው፣ በእግዚአብሔርና በሰው መካከል ያለው ግንብ የሚናደው፣ በእግዚአብሔርና ሰውን ከልክሎ የነበረው የተቆለፈ በር ወይም መስኮት የሚከፈተው፣ እንደዚያ ሲሆን ነው። ስለዚህ ኢየሱስ ክርስቶስ በዮርዳኖስ ስራ ቁትን በሆነ ጊዜ በታየ ጊዜ ሰማያት ተከፈቱ። ዛሬ በዮርዳኖስ ብቻ ሳይሆን በእያንዳንዳችን ህይወት ውስጥ ክርስቶስ ኢየሱስ ሊታይ ይፈልጋል። በእያንዳንዳችን ልቡና ሊቆም ሊቀመጥ ይፈልጋል። በእያንዳንዳችን ህይወት ሊታይ ይፈልጋል። ታዲያ እኛም መልካም ፈቃዳችን ሆኖ ራእይ ሶስት ላይ በሩን አንኳኩ ማለት አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ፣ አብሬያችሁ ሆናለሁ እንዳለ ሁሉ ዛሬ እሱን በልቡናችን ውስጥ ለማስተናገድ በእውነት በፍጹም ንስሐና እሱን በመውደድ ፍቅር ራሳችን በኃጢአታችን ራሳችን ከፍን፣ ራሳችን ወቅፈን፣ ራሳችን ባዶ አድርገን ራቆችን፣ በዮርዳኖስ የቆምክ አምላክ በእኔ ህይወት ውስጥ ምን አለኝ ከእኔ ጋር ኑር ብንለው የተዘጋብን ነገር ሁሉ ይከፈታል። የተዘጋብን ነገር ሁሉ ይከፈታል። በሀገር አስተዳደር እንደሆን የተዘጋብን ቁልፉ ይከፈታል። በኢኮኖሚ እንደሆን የተዘጋው ይከፈታል። ፍቅርን በማጣት እንደሆን የፍቅር በር እንደሆን የተለጎመው ይከፈታል። የአንድነት በር እንደሆን የተቆለፈው ይከፈታል። የትዳር ችግር እንደሆነ ይከፈታል። የባልንጀርነት ችግር እንደሆነ ይከፈታል። የእውቀት ችግር እንደሆነ ይከፈታል። በሱ ኃይል የማይከፈት የማይገለጥ ምንም ነገር የለም። ዋናው እሱን ባለቤቱን እንደ ዮርዳኖስ ለመቀበል መቻሉ በሱ አምኖ ከሱ ጋር ለመኖር መቻሉ እና እንደዚያ ነው። ከዚህም ጋር ባል በሚስቱ ፊት ያለውን ነገር ሁሉ ራሱን ባዶ አድርጎ ለሚስቱ ሊያስተዋውቅ ይገባል። ከሱ ያለው የእሱ የሆነ ሁሉ የእግዚአብሔር እንደሆነ እሱ የተገኘው ለሷ ራቁቱም እንደሆነ እሱ ለሷ እንዲያውም ራሱን የቻለ ሌላ ሁለተኛ አካሏ ማለት ግማሽ አካሏ እንደሆነ ሚስትም እንደዚሁ ባልንጀራ ለባልንጀራው እንደዚህ የሆነ እንደሆነ እሱ ከኛ ጋር ይሆናል። የተዘጋብን ነገር ሁሉ ይከፈታል። የታሰረብን ነገር ሁሉ ይፈታል። ሌላው ኢየሱስ ክርስቶስ በዮርዳኖስ በታየ ጊዜ መንፈስ ቅዱስ ወረደ ይላል። መንፈስ ቅዱስ ወረደ በርግብ አምሳል። ዛሬም በዓለም ርግብን የሚልኳት የሰላም ምልክት ብለው ነው። ከዚህም የተገኘ ሊሆን ይችላል። በብሉይ ኪዳንም ቢሆን ርግብ የሰላም ምልክት ናት። ለዚህ ነው በርግብ አምሳል የወረደው እሱ ርግብ ሆኖ አይደለም። መንፈስ ቅዱስ የማይታይ የማይጨበጥ መለኮታዊ አካል ከስላሴ አንዱ ነው። በርግብ አምሳል የወረደበት ምክንያት መንፈስ ቅዱስ ሰላም መሆኑን ዓለም እንዲረዳ ነው። ኢየሱስ ክርስቶስ በሕይወት ውስጥ ያለ ሰው መንፈስ ቅዱስ አለው። መንፈስ ቅዱስ ካለው በትዳሩ ሰላም አለው። በስራው ሰላም አለው። በስልጣኑ ሰላም አለው። አይቃዥም። መንፈስ ቅዱስ የሌለበት ስልጣን፣ መንፈስ ቅዱስ ጸጋ፣ መንፈስ ቅዱስ የሌለበት ወንበር ሲያቃዥን እንዲያድር እነገሌ ነጥቁኝን እነገሌ ይጋፉኝን እነገሌ እኔን ገልብጠው መፈንቅለ መንግስት አድርገው እንዲያደርጉ ይሆን የሚጠረጥራቸው እያሳደደ ልያሳደደ ማፈል ነው። ነገር ግን እውነት ክርስቶስ ኢየሱስ ቅዱስ ዳዊትን እንደ ልቤ ያለ ሰው ብሎ እንደተናገረለት በዙፋን ላይ ነበረውን እግዚአብሔር የባረከው ህይወት፣ ክርስቶስ በህይወት ውስጥ ያለ ከሆነ አይቃዥም፣ በስልጣኑ አይጨነቅም፣ እንደ ሄሮድስ በወንበሩ ሰላም ይኖረዋል። በስራ ሁሉ ሰላም ይኖረዋል። በትምህርት ተማሪዎች ሰላም ይኖራቸዋል። በጸሎት ጊዜ እንኳን ሰላም ይኖረናል። አብዛኞቻችን እኮ ስንጸልይ ጸሎታችን ቅጥ ያጣ ነው፣ የተቀበዘበዘ ነው፣ የተጨነቀ ነው። ሰላም ጸሎታችን በአብዛኛው ሰላም የለውም ካለመኖሩም የተነሳ እዚህ እየጸለይን እግዚአብሔር ጋር እየተነጋገርን ግማሹ አይምሮ ዳውንታውን ነው፣ ግማሹ አገር ቤት ነው፣ ግማሹ ሰማይ ነው፣ ግማሹ መሬት ነው። አስቸጋሪ ነገር ነው። ነገር ግን መንፈስ ቅዱስ በህይወት ውስጥ ያለው ህይወት ጸጥታ አለው፣ ሰላም አለው። በተለይ የነገር ሁሉ መጀመሪያ ትዳር ነው። ክርስቶስ የከበረበት ትዳር፣ መንፈስ ቅዱስ ያለበት ትዳር ሰላም። ባለ ሚስት የሚናገረው ሰላም፣ ሚስት ለባሏ የምትናገረው ሰላም፣ ልጆች ለወላጆች የሚናገሩት ሰላም ወላጆች ለልጆች የሚናገሩት ሰላም ጎረቤት ለጎረቤት ስንነጋገሩ ስንነጋገር ሰላም። እኛም ካህናቱ ከተባረከ ህይወታችን ምን እናገረው ሰላም። አሁን ችግሩ ያችን የመንፈስ ቅዱስ ሰላም ማን ያግኛል? እንኳን ሌላ የመንፈስ ቅዱስ ሰላም ወይም ደግሞ የክርስቶስ ፍቅር ወይም ራሱ ክርስቶስ በህይወቱ ውስጥ ያለ ክርስቲያን ትዳርም ባይኖረው ብቸኛም ቢሆን ወይ ሙሳበት ወይም ደግሞ ተሳው ቃል ኪዳኑን አፈራርሳው ሄዳ ብቸኛም ቢሆን ሰላም ይኖረዋል። እሷን ብቸኛ ወቶን ሰላም ይኖራታል። ለዚህ ዓለም ብትጨነቅለት ነገር አይኖርም። እንደ ወጣትነት ህይወት ፈታኝና ዝግ የለም። እንደ ወጣ እንደ ወጣትነት ህይወት አእምሮን የሚያቀበዘብት የለም። ያዩትን ሁሉ ለአድርግ የሚያስፈይ እንደ ክርስቶስ በወጣትነት ህይወት ህይወት ውስጥ ቢኖር የመንፈስ ቅዱስ ሰላም ይኖራል። የመንፈስ ቅዱስ ሰላም በህይወቱ ውስጥ ካለ የወጣትነት አይኖቹ አይቃዩ ተበዳር ጊዜዋ ሰላም ይኖራታል። በዛሬው ዕለት የጌታ ጥምቀት በዮርዳኖስ ያለውን ስናስብ ይሄን ሁሉ እያስመለከትን ነውና፣ መልሰዋለሁ ጌታ ከገሊላ ወደ ዮርዳኖስ ብዙ ተጉዞ ደክሞ ሄዶ አድሮ እዚያው የተጠመቀበት ምክንያት ጥምቀትን ሲመሰርትልን ለአርአያነት፣ ዛሬ በምድር ያሉ ባለስልጣኖች ወይም ሀብታሞች በሆነ ሁሉ ከፍ ከፍ ያሉ ሰዎች ካህናትን መስታችሁ ከቤታችን ድረስ አጥምቁን እንዳይሉ ወደ ቤተ ክርስቲያን ሄደው ሁሉም እንዲጠመቁ ከጌታ የበለጠ ንጉሠ ነገሥት ባለስልጣን አዋቂ ስለሌለ እሷ አርአያ ሆነዋልና፣ ሁሉም ወደ አንዷ ቤተ ክርስቲያን ሄደው ምንም በክብር በሀብት፣ በነገር ሁሉ ከፍ ከፍ ያሉ ቢሆንም በእግዚአብሔር ልጅነት በጥምቀት ግን በዚያ በሚገኘው አካል ግን ከሌሎች ድሆች ከሌሎች በእውቀት አነሰኞች ጋር አንድ አካል መሆናቸውን ይላል ገላትያ 3 ላይ ቀደም ጠቀሼላቸዋለሁ። በጥምቀት ክርስቶስን የለበሳችሁ ሁሉ በጥምቀት የእግዚአብሔር ልጆች የሆናችሁ ሁላችሁ አንድ ሰው ናችሁ። ሴትም ቢሆን ወንድም ቢሆን ባሪያም ቢሆን ጨዋም ቢሆን ሀብታምም ቢሆን ድሃም ቢሆን ባለስልጣንም ቢሆን ሁላችሁም አንድ ናችሁ ስለሚል ያን ምሳሌነት የፈጸመበት ወይም ተግባራዊ ያደረገበት እለት ነው። ያን አስብና የዋል ነው። ከዚህ ምሳሌነት ተነሳ ቤተክርስቲያን ሰዎችን ሁሉ በአንድ አይን በማየት ሁላቸውንም በአንድ ክብር፣ በአንድ ቦታ፣ በአንድ ቃለ እግዚአብሔር፣ በአንድ ስነስርዓት ታጠምቃለች። ሌላው የሀገራችን ታቦታት ወደ ወንዝ ሄደው የሚያድሮበት ምክንያት ጌታ ከገሊላ አውራጃ ወደ ዮርዳኖስ ወንዝ ሄዶ የማደሩን ምሳሌ ለማሰብ ነው። ማደሩን ሄዶ ማደሩን ለማሰብ ነው። የሚመለሱትም ጌታ ተጠምቆ ወደ ገዳመ ቆሮንቶስ ዲያብሎስ ድል ወደ ሆነበት ተራራ ነው የተፈተነው። ዛሬም ታቦታቱ የሚመለሱት ዲያብሎስን ድል ወደ ምታደርግ ቤተክርስቲያን፣ በዲያብሎስ ፈንታ እግዚአብሔር ወደሚከብርባት ቤተክርስቲያን ያው ዛሬም እንዴት ነው የመገልገላችን ምሳሌ ነው ባጭሩ ታቦታት ሄደው ማደራቸው ጌታ ከገሊላ ወራጃ ወደ ዮርዳኖስ ሄዶ ማደሩ መመለሳቸው ደግሞ ጌታ ተጠምቆ የመመለሱ ባጭሩ ምሳሌ ነው ዛሬም እኛ እንዳቅማችን ዲና እናደርጋለን አይደል እንደ ወንዝም ባይኖር ብዙ መንገድም ባንመታ እንዳገራችን አሁን ወጣ ብለን ስርዓት አለችና አነስ ያለች በወንዙ ፈንታ በሜዳው ፈንታ እግዚአብሔር የሰጠነን ያለኝ ይበቃኛል ማለትን ተማር ብለዋልና ሄደን አስታውሰን እንመለሳለን። የምትችሉ ተመለሱ፣ ያለዚያ ወደ ጠበል ጠዲቁ ወደ ቤታችሁ መመለሳችሁ ያው ነው። ዋናው ነገር አስበን መዋላችን እንዳንረሳው። ሌላው ግን ጌታ ራቁቱን በዮርዳኖስ መታየት የምን ምሳሌ እንደሆነ አልደግመው። ሰማያት መከፈታቸው የምን ምሳሌ እንደሆነ አልደግመውም። በእርግጥ አንዲት መልእክት አለችኝ። እሷን ምትን የምልባት ሰማያት መከፈታቸው ሌላው ግን የመንፈስ ቅዱስ በርግባ ምሳሌ መውረድ የሰላም ምልክት ነው። እሱንም ተነጋግረናል፣ አልደግሞ እግዚአብሔር መንፈስ ቅዱስ በየህይወታችን እግዚአብሔር ወልድ ኢየሱስ ክርስቶስ በየህይወታችን በቸርነቱ ተገኝቶልን የተዘጋ ልቡናችን ሁሉ እንዲከፈትልን፣ በነገር ሁሉ የተዘጋብን ሁሉ በቸርነቱ እንዲከፈትልንና የአይምሮ ሰላምን እንድናገኝ ቅዱስ ፈቃዱ ይሆንልን። దేవుడా త్రెండు నినాన్ వాచన వినిపిస్తే ఏ అన్ననారైతే ఉండిపోతాం I'm